ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። የኢትዮጵያ የትምህርት ሚኒስቴር የርቀት ትምህርትን አገደ፣ በሳውዲ አረቢያ የአምስት ኢትዮጵያውያን ሞት የተባበሩት መንግሥታት ድርጅትን ትኩረት ሳበ፣ ኢትዮጵያ የብርን ዋጋ አወረደች፣ የአጼ ኃይለ ሥላሴ የልጅ ልጅ ዮን ሆቴልን በሰባት ቢሊዮን ብር እንደሚገነባ ታወቀ፣ የኢትዮጵያ ሴቶች ማኅበራት መረብ ባለ አራት ፎቅ ህንፃ እንደሚሰራ ተገለጸ የሚሉትን ርዕሶች ነው ዛሬ የምንመለከተው። የኢትዮጵያ የትምህርት ሚኒስቴር በሀገሪቱ በመንግሥትም ሆነ በግል የትምህርት ተቋማት የሚሰጡ የርቀት ትምህርቶችን በሙሉ እንደሰረዘ፣ የግል ኮሌጆች የሕግና የአስተማሪነት ሙያ ትምህርት እንዳይሰጡም እንዳገደ ኦል አፍሪካ ዳትካም ላይ የወጣ የአዲስ ፎርችን ጋዜጣ ዘግቧል። የከፍተኛ ትምህርት ጥራት ጥበቃ አገልግሎት ባለፈው ሳምንት ሐሙስ ያወጣው መመሪያ የሕግና የአስተማሪነት ሙያ ትምህርት መሰጠት ያለበት በከፍተኛ መንግሥታዊ የትምህርት ተቋማት ብቻ ነው እንደሚል አዲስ ፎርችን ጋዜጣ ጽፏል። እንዲህ አይነቱ መመሪያ ለበርካታ የከፍተኛ ትምህርት ተቋማት ዱብ ዕዳ እንደሆነባቸው ጋዜጣው ጨምሮ ገልጿል። አዲሱ መመሪያ የርቀት ትምህርትን ያስቀረበት ምክንያት ሲገልጽ የትምህርት ዘርፍን ለማዳበር ጥረት በሚደረግበት በሆኑ ደረጃ የርቀት ትምህርት አስፈላጊነት የለውም እንደሚል አዲስ ፎርችን ጋዜጣ ጠቅሶ፣ የርቀት ትምህርት ፕሮግራም ያላቸው አገር በቀል ኮሌጆች ብቻ ሳይሆኑ የደቡብ አፍሪካ ዩኒቨርሲቲንና የብሪታንያ ክፍት ዩኒቨርሲቲን የመሳሰሉት የውጭ ተቋማትም የርቀት ትምህርት መርሃ ግብር እንዳላቸው አዲስ ፎርችን ጋዜጣ አውስቷል። የርቀት ትምህርትን የሚያግደው መመሪያ ዓለም አቀፍ የትምህርት ተቋማትንም የሚመለከት እንደሆነ ግልጽ አለመሆኑን ኦል አፍሪካ ዳትካም ላይ የወጣው የአዲስ ፎርችን ጋዜጣ ጽሑፍ አመልክቷል። ብሉምበርግ የተባለው ድረገጽ ደግሞ ኢትዮጵያ የገንዘቧን ዋጋ ዝቅ በማድረግ 1 ዶላር በ16 ብር ከ35 ሳንቲም እንዲመነዘር ማድረጓን የኢትዮጵያ ብሔራዊ ባንክ እንዳስታወቀ ዘግቧል። ባለፉት 14 ወራት ውስጥ የብር ምንዛሪ ለውጥ ሲደረግ ለሦስተኛ ጊዜ መሆኑን፣ በያዝነው ሳምንት ራሱ በ13 ብር ከ63 ሳንቲም ይመነዘር እንደነበር፣ አምና ሐምሌ ወር ላይ ደግሞ 11 ብር ከ38 ሳንቲም እንደነበረ ድረገጹ ጠቅሷል። የኢትዮጵያ የገንዘብ ዋጋ መውረድ ወደ ውስጥ የሚገቡት እቃዎችን በመቀነስ የሀገሪቱ የውጭ ምንዛሪ ተቀማጭ እንዲበራከት ያደርጋል። ኢትዮጵያ ኢኮኖሚዋን ከማንኛውም አይነት ያልተጠበቀ ሁኔታ ለመደገፍ ለሦስት ወራት ያህል የሚያንቀሳቅስ የውጭ ምንዛሪ ተቀማጭ እንደሚያስፈልጋት ብሉምበርግ ጨምሮ ጽፏል። የተባበሩት መንግሥታት ድርጅት የዜና አገልግሎት በሳውዲ አረቢያ አምስት ኢትዮጵያውያን ስደተኞች መሞታቸው ከተሰማ በኋላ የተባበሩት መንግስታት ድርጅት ስደተኞች ተገቢ አያያዝ እንዲደረግላቸው ጠይቋል ይላል። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ቃል አቀባይ ኤድሪያን ኤድዋርድስ በጀኔባ ለጋዜጠኞች በሰጡት መግለጫ አምስት ኢትዮጵያውያን በሳዑዲ አረቢያ እስር ቤት እንዳሉ መሞታቸው ዘግናኝ ነው ማለታቸውን የዜናው አገልግሎት ገልጿል። በያዝ ነው ሳምንት ስለሞቱት ኢትዮጵያውያን ምርመራ ይካሄድ እንደሆነ ቃል አቀባዩ ሲጠየቁ ጉዳዩ የሚመለከታቸው ባለሥልጣኖች እያዩት ነው የሚል እምነት እንዳላቸው መጠቆማቸው የዜናው አገልግሎት ጠቅሷል። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ቃል አቀባይ አያይዘውም የስደተኞቹ ኮሚሽነር ሳውዲ አረቢያ ውስጥ ባሉት ማቆያ ቦታዎችም ሆኑ እስር ቤቶች ገብቶ የማየት ተደራሽነት እንደሌለው ጨምረው መግለጻቸውን የተባበሩት መንግስታት ድርጅት የዜና አገልግሎት ጠቁሟል። ሪፖርተር ጋዜጣ ደግሞ አንድ ኢትዮጵያዊ ባለሀብት ጊዮን ሆቴልን በሰባት ቢሊዮን ብር ሊገነቡ ነው በሚል ርዕስ ባወጣው ዘገባ አክሊለ ብርሃን መኮንን ኃይለሥላሴ የተባሉ ኢትዮጵያዊ ኢንቨስተር ግራንድ ጊዮን ሆቴል በሚል ስያሜ አንድ ባለ አራት ኮከብና አንድ ባለ አምስት ኮከብ ሆቴሎችን በሰባት ቢሊዮን ብር ወጪ ለመገንባት ከፕራይቬታይዜሽን ኤጀንሲ ጋር ከትናንት በስቲያ ስምምነት ተፈራረሙ ይላል። የሆቴሉን ግንባታ የሚያከናውነው ድንቅነሽ ኩባንያቸው 80 በመቶ የኢትዮጵያ መንግሥት ደግሞ 20 በመቶ ድርሻ እንደሚኖራቸው ሪፖርተር ጋዜጣ ዘግቧል። አክሊለ ብርሃን መኮንን የአጼ ኃይለሥላሴ የልጅ ልጅ መሆናቸውን በመግለጽ ልዑል የሚባልበት ዘመን ስላለፈ ልዑል አክሊለ ብርሃን የሚለውን ስም አልጠቀምም ማለታቸውን በሂልተን ሆቴል በሰጡት ጋዜጣው መግለጫ የድንቅነሽ ኩባንያ ስራ አስኪያጅ አክሊለ ብርሃን መኮንን በሚል ስያሜ እንደቀረቡ፣ የጊዮን ሆቴልን ለመግዛት በጨረታ ከተሳተፉት 12 የውጭ ኩባንያዎች መካከል ድንቅነሽ ኩባንያ በገንዘቡም ሆነ በዲዛይን በልጦ ስለተገኘ የጨረታው አሸናፊ እንደሆኑ ሪፖርተር ላይ የወጣው ጽሑፍ ዘርዝሯል። የድንቅነሽ ኩባንያ ስራ አስኪያጅ አቶ አክሊለ ብርሃን እንደገለጹት ድርጅታቸው የሚያስገነባው አዲስ ሆቴል አፍሪቃ ውስጥ በመጠኑም ሆነ በአይነቱ ከፍተኛ ጥራት ያለው የመጀመሪያው ሆቴል ይሆናል። የሄሊኮፕተር ማረፊያዎች እንዲኖሩት ተደርጎ የሚገነባው ይህው ሆቴል የአፍሪቃ ህብረት ስብሰባዎች በሚደረጉበት ጊዜ የሁሉንም አገሮች መሪዎች ማስተናገድ የሚችሉ ልዩ የፕሬዝዳንቶች ማረፊያዎች እንደሚኖሩትም ተገልጿል። የሆቴሉ ዋና መግቢያ የሚሆነው በመስቀል አደባባይ ፊት ለፊት ያለው ስፍራ ነው ይላል በሪፖርተር ጋዜጣ ላይ የወጣው ዘገባ የኢትዮጵያ ሴቶች ማኅበራት መረብ በበኩሉ የራሱ የሆነ ባለ አራት ፎቅ ሕንፃ የማሰራት እቅድ እንዳለው፣ ነገር ግን ለሕንፃው መስሪያ የሚሆነውን 39 ሚሊዮን ብር ገና ማሰባሰብ እንዳለበት ኦል አፍሪካ ዳትካም ላይ የወጣው የአዲስ ፎርችን ጋዜጣ ጽሑፍ አመልክቷል። የኢትዮጵያ መንግስት መንግስታዊ ያልሆኑ ድርጅቶች የሚመሩበት ሕግ ካወጣ ወዲህ የኢትዮጵያ ሴቶች ማኅበራት መረብ በአገር በቀል ድርጅትነት የተመዘገበው በጾታ እኩልነትና በሴቶች መብት ጥያቄ ላይ ለመስራት እንዲችል መሆኑን መንግስታዊ ያልሆነውን ድርጅት ዋና ሥራ አስኪያጅ ሳባ ገብረ መድህን መግለጻቸውን አዲስ ፎርችን ጋዜጣ ጠቁሟል። አድማጮች የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።